በሶማሌ ክልል የበልግ ዝናብ በከፊል መዝነብ መጀመሩን ክልሉ አስታውቋል። ሆኖም ዝናቡ ያስከተለው ቅዝቃዜን መቋቋም ያቃታቸው እንስሳት እየሞቱ መሆናቸው ተገልጿል። ክልሉ በቂ ዝናብ ዘንቦ የእንስሳቱ ግጦሽ ወደ ቀድሞ ይዞታው እስኪመለስ አስፈላጊውን ድጋፍ ማድረጌን እቀጥላለሁ ብሏል። አዲስ ቸኮል ተጨማሪ አለው። ያለፉት የክረምትና የበልግ ወቅት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ማብቃት ሊጀምር እንደሚችል ፍንጭ የሚሰጥ ዝናብ መዝነብ መጀመሩን የሶማሌ ክልል አስታወቀ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱርቃድር ረሺድ ለአሜሪካ ድምፅ እንዳስታወቁት በክልሉ በሚገኙ አንዳንድ ወረዳዎች የበልግ ዝናብ መዝነብ ጀምረዋል። ሙሉ ለሙሉ ክልሉ ላይ ዝናቡ ባይዘንብም በከፊል የተለያዩ ወረዳዎች፣ ዞኖች ዝናብ ዘንበዋል። ያ ዝናብ አካባቢውን አቀዝቅዘዋል። ጥሩ እፎይታም ሰጥቷል። ያው ዝናብ ጀምሯል ለማለት ይቻላል። ዝናቡ በሁሉም ዞኖች ዘንቧል። ወደ ወረዳዎች ስንሄድ አንዳንድ ያልዘነበ ወረዳዎች አሉ። ግን በአጠቃላይ ሁሉንም ዞኖች በአማካኝ ሁለት ቀን ነው የዘነበው። ሶስትም ያገኙ ሊኖሩ ይችላሉ። አንድም ቀን የዘነበ አለ። ትንሽ ትንሽ እንደ ሻውሪ ሬይን የዘነበ አለ። ስለዚህ በአማካኝ ሁለት ቀን ነው የዘነበው ዝናብ ትንሽ ዛሬና ትላንትና ያለኝ መረጃ ትንሽ ዝናቡ ቆመዋል። ያው ይዘንባል የምድመት አለን አላ ሚስጠን ብለን እንደምናለን እንደ አቶ አብዱ ቀድ ረሽድ ገለጻ ድርቁን ተከትሎ የሚጥለው ዝናብ ግን ለበርካታ እንስሳት ሞት መንስኤ ነው ብለዋል። ይህ እንደሚከሰት አስቀድሞ ስለሚታወቀ የእንስሳቱን አቅም የሚገነ በመኖ አቅርቦት ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። አቶ አብዱ ቀድር ምንድ ነው ዝናብ ሲጀምር የእንስሳቶቹ አቅም ሲቀንስ በጣም የከሳ እንስሳት ዝናብ ሲዘንብበት የሚያደርጉት ነገር ይበርዳቸዋል። ኮዳቸው ውስጥም በቂ ምግብ ስለሌለ ዝናቡን የመቋቋም አቅማቸው ትንሽ ደካማ ነው እና እንስሳቶች እየሞቱ ይገኛሉ። ፋፈን አካባቢ አሁን በአንድ ቦታ ስምንት መቶ ፍየሎች ሞቷል። እኛም እንስሳቶቹን ለመታደግ መኖ ያለማቋረጥ እያደለን እንገኛለን። አሁን አዳዲስ የሚጫኑ የእንስሳት መኖዎቹ ከማ እየተጫሉ ይገኛሉ በመንግስት አቋም ወስደን መኖ እያከፋፈልን በአስራ አንድ ዞኖች የእንስሳት መኖ ቅጠላቅጠል እስኪበቅል ድረስ የግድ እኛ ሳሩን የማደል ሁኔታው እንቀጥላለን ማለት ነው። የበልግ ወቅት ገብቶ በቂ ዝናብ መጣልና የእንስሳት መኖ መብቀል ሲጀምርም የክልሉ መንግስት የድርቅ ተጎጂዎችን መልሶ ማቋቋም ላይ ትኩረት እንደሚሰጡ አቶ አምዱቃ ድረሽ ተናግረዋል። ማህበረሰቡ ዝናብ ዘንቦ ራሳቸውን እስኪያገግሙ ድረስ መልሰው ማቋቋም ስራ ጎን ለጎን እየሰራን እንገኛለን። ጎል መልሶ ማቋቋም ማለት ምንድን ነው? የራሳቸውን ምርት እስኪያዘጋጁ ድረስ እንደዚሁም በድርቅ የተጎዱ ማህበረሰብ ምግብ እና ምግብ ነክ ነገሮችን እያደልን ይቀጥላልን እስከ ዝናቡ ማለት ነው። ሌላውም በየአካባቢያቸው መሰረተ ልማት፣ ውሃ፣ ጤና፣ የጤና ችግር እንዳይመጣ ለምን ከሳኒቴሽን ጋር የተያያዘ ከሃይጂን ጋር የተያያዘ በዝናብ ወቅት ሊፈጠሩ የሚችሉ በሽታዎች ቅድመ ዝግጅት በማድረግ ሁሉንም ዞኖች ላይ ቅድመ ማስጠንቀቂያ ስራዎች እየተሰሩ ነው። በጤና በኩል በዘንድሮ ድርቅ ተጎጂ ከነበሩ አካባቢዎች ሌላኛው የኦሮሚያ ክልሉ ቦረና ዞንም ዝናብ ማግኘት እንደጀመረ ከአካባቢ ደረሱ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።